ከማህበረሰብ okay, ለማህበረሰብ ዶክተር ሸሪፍ ሰይድ በአውስትራሊያ ፌዴራል መንግስት ክሊን ኢነርጂ ሬጉሌተር ደጀን የማነ በኒው ሳውዝ ዌልስ ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ሶስተኛ ዲግሪ ተማሪ ዶክተር ሸሪፍስ በአሁኑ ወቅት ያለው ተጨባጭ ሁኔታ ወደ ቻይናና ወደ ራሽያ የማዘመም ሁኔታዎችን ሊፈጥር ይችላል ከማዕቀቡ ጋር ተያይዞ ከአሜሪካና በኢትዮጵያ መካከል ያለውስ የዓለም አቀፍ ግንኙነት ምን ያህል ጠንካራ ነው ቀደም ሲል ጠቅላይ ሚኒስትሩ ስለውጥ አራማጅነታቸውን ለመግለጽ በቀጥታ አሜሪካ ሳይሆን በመጀመሪያ ያመሩት ወደ መካከለኛው ምስራቅ ሀገራት ነው። ከዛም በኋላ እስካሁንም ድረስ የአሜሪካን ፕሬዝደንቶችን አላገኙም፤ ሁን ያሉትንም ጆ ባይደንም ሆነ ቀደም ሲል የነበሩትን ዶናልድ ትራምፕን። ይህ ምን ያሳያል? ወደ ቻይናና ወደ ራሻ የማዘመሙ ሁኔታ ከግምት ያለፈ እንጂ ወደዛ የመሄድ ሁኔታ ላይኖር ይችላል፤ በሄድም የሚያገኙት ነገር የለም የሚለው አታያ አኳያ የእርሱ አመላከት ምንድን ነው? የኢትዮጵያ መንግስት ሂስቶሪካሊ እንደምናየው ቲንክ የደርግ መንግስትም ቢሆን ቅድም አንተው እንዳቀረብ እንዳቀረብኮ ተገብቶ የሄደበት ሁኔታ ነው ያለው እንጂ ብዙውን ጊዜ ብን በንጉሱ ጊዜ ቢሆን ከዚህኛውም ከዛኛውም ጋር መሀል ላይ ቁመ ባላንስ እያደረጉ የሀገርን ጥቅም እያስቀደሙ የመሄድ ነገሮችን ሲያሳዩ እናውቃለን። ታሪካችን የሚያሳየው ይሄ ነው እና የደርግ ጊዜ የተለየ ነው እንዳልኩት ናው። አሁን ባለው መንግስትም ሁኔታ ቢሆን የስ ዶክተር አብይ እርዳታ ፍለጋ ወደ ሚድሊስት ኢሚዲየትሊ ሄደዋል። በተለይ ዩኤኢ በጊዜው ህወሓት ከመውረዱ በፊት ያራቆተው ካዝና ስለነበረ ያማሞላት ነበረበት። ናሽናል ባንክ ከአስራ አምስት ቀን የሚያልፍ ፎሬን ከረንስ አልነበረም። ለምሳሌ ያህል በቀላሉ ያን ሪፕሌንሽ ለማድረግ ለማሙላት ወደዛ ሄደዋል። አሁን እርዳታ በምናወራበት ጊዜ ሁለት አይነት እርዳታ ነው ያለው። አንዱ ዲቨሎፕመንት ኤድ አለ፣ ሁለተኛው ደግሞ ኢመርጀንሲ ኤድ አለ። አሜሪካኖች ብዙ ጊዜ ዲቨሎፕመንት ኤድ ላይ አይታዩም። ኢመርጀንሲ ኤድ ላይ ነው ያሉት። ስለዚህ አሜሪካኖቹ ምንድነው ባይሆን በገንዘብ አበዳሪ ድርጅቶች እንደ አለም ባንክ በመሳሰሉት እና በሌሎች መልቲላተራ ፎረምስ ላይ ድጋፋቸውን እንዲሰጡ ነው የሚፈለጉት እንጂ ከካዝናቸው አውጥተው የኢትዮጵያን መንገዶች ሲሰሩ አይታወቅም። አሜሪካኖች የት ቦታ ሰርተው ያውቃሉ? ዲቨሎፕመንት ኤድ ላይ የሉም። እነ ቻይና ደግሞ ዲቨሎፕመንት ኤድ ላይ አሉበት። በብድር መልክም ቢሆን አንዳንዴ ግራንት ይሰጣሉ ይኸው ባቡርም ሰርተውልናል። መንገዶችም ላይ ደግሞ እንደዚሁ ይሳተፋሉ። እና የአሜሪካኖቹ መቅረት የሚጎዳን መልቲላተራል ፎረም ላይ ዓለም ባንክ የመሳሰሉት ላይ አበዳሪ ድርጅቶች ላይ በሚያደርጉት ተጽዕኖ እንጂ ከራሳቸው የሚመጣው ኢመርጀንሲ ኤድ ነው። ግን ያም ሆኖ ግን ኢመርጀንሲ ኤዱ ቢሆን ይጎዳናል። ቅድም ወንድሜ እንዳለው ብዙ ተረጂ ስላለ ሀገራችን ላይ ይረዳናል። ያገንዘብ ኢትዮጵያ ምርጫ አሜሪካኖቹ ሲያቆሙባት ያንን መድፈን አለባት። ከዛ የሚመጣውን ቀዳዳ ለመድፈን ሌሎች ሶርሶችን መፈለግ አለባት። ቻይናም ሶር ስልቶን ችላለች፣ ራሽያም ሶር ስልቶን ችላለች፣ ቱርክም ሶር ስልቶ ችላለች፣ ዩ ኤ ኤም ሶር ስልቶ ችላለች። ኤኒዌር ገንዘቡ ሊገኝ የሚገኝበት ቦታ ላይ መሄድ የግድ ይላል። የመንግስት ኃላፊነት ነው። ይሄ ዝም ብሎ መቀመጥ የለበትም። ነገር ግን አንዱ ላይ ሂዶ ተለጥፎ ፓፔት መንግስት፣ ተላላኪ መንግስት ይሆናል የሚል እምነት የለኝም። ቢኮዝ ከአሜሪካኖቹ ጋር ያጣላው እሱ ስለሆነ የኢትዮጵያ መንግስትን አሁን ከአሜሮች ጋር ያጣላው ተላላኪ መንግስት አልሆንም ነው እኔ እስከሚገባኝ ድረስ። ስለዚህ ከአሜሪካኖቹ ጋር የተጣላበትን ነገር ሌሎች ጋር ሂዶ ግን ይተወዋል ብዬ የራሺያ ተለጣፊ ወይም ቻይና ተለጣፊ ይሆናል ብዬ አልጠብቅም። እና ልጥፍ አይልም ነገር ግን ሶርሶቹን ማብዛት ግን ይቀጥላል የሚል እምነት አለ። ይሄ ደግሞ ምልክቶቹ እየታዩ ናቸው። መንግስትም በየጊዜው የሚያወጣቸው መግለጫዎች አሉ። ወንድሜ ደጀን ቲፒኤልኤፍ ያወረዱት አሜሪካኖች ናቸው፣ እንዴት አድርጎ የነሱ ተላላኪ ይሆናል ያለው ነገር አለ። እኔ በዚህ አልስማማም። ቲፒኤልኤፍ የወረደው በህዝብ አመት ነው። አቶ ኃይለማርያም ስልጣን በነበረበት ጊዜ ለሶስት ዓመት ያህል ነው፣ አራት ዓመት ያህል በተከታታይ አገሪቱ ስትናጥ ነበረ። የገደል አፋፍ ላይ ደርሳ ነበረ። በዛን ወቅት ቲፒኤልኤፍ ከስልጣን ከመልቀቅ ውጭ ሌላ አማራጭ አልነበረውም። አሜሪካኖቹ ጀስት ሶ ራይቲንግ ኦን ደ ዎል ግድግዳው ላይ የተጻፈውን ነገር አነበቡ እንጂ የጨመሩት ነገር የለም። ቲፒኤልኤፍን እንግዲህ ምን ጠብቃል? ሀገር መፍረሱ ነው። ስለዚህ ብትለቅ የተሻለ ነው ብለውስ ሊሆን ይችላል እንጂ አወረዱት የሚለው ነገር የለም። ሊሆን አይችልም። በህዝብ አመፅ ነው የወረደው። አዲስ አበባ መግባትና መውጣት የማይቻልበት ደረጃ ተደርሰው ነበር። የሩቆቹን ተወውና የህዝቡ አመፅ እኮ ትናንት ነው። አንረጣውም። ስለዚህ ቲፒኤልኤፍ ከስልጣን የወረደው በአሜሪካኖች አይደለም። ሲፒኤንኤፍ ከስልጣን የወረደው በህዝብ አመት ነው። እነ ዶክተር አብይ ወደ ስልጣን የመጡት በህዝብ ድጋፍ እንጂ በአሜሪካኖች ድጋፍ አይደለም። አሜሪካኖቹ አሁ ፈቅደውት ሊሆን ይችላል ወይም ተስማምተውበት ሊሆን ይችላል። ግን አሜሪካኖቹ ወደ ስልጣን ለማውጣትም ዶክተር አብይን ሲፒኤንኤፍን ከስልጣን ለማውረድም አደረጉ የሚባለው ይሄ ነው የሚገባ እዚህ ግባ የሚባል ነገር የለም። በህዝብ አመፅ ነው እነሱ የሚወረዱት አብይም ወደ ስልጣን የመጣው በህዝብ አመፅ ነው። አሁን ካለው ሁኔታ በምን መልክ መውጣት ይቻላል? ምንድናቸው አማራጭ መንገዶች የሚሆኑት በሁሉም ዘንድ ተቀባይነት እንዲኖረው በትግራይ አካባቢ ያለውንም ቀውስ እንደዚሁ ተፈጠሩ የተባሉትንም የሰብአዊ መብት ጥሰቶች የኤርትራ ሰራዊት ከዛ የመውጣቱ ሁኔታ በሱዳን በኩል ያለውንም የድንበር ጥሰቶች እና በተለያዩ ሀገሪቷ ክፍሎች ያሉ ፀጥታ እጦቶች አሉ። እነዚህን ለመክላት እንደዚሁም ዓለም አቀፉ ማህበረሰብ ከዩናይትድ ስቴትስም ሆነ አውሮፓ ህብረት ጋራ ያለውን ግንኙነት አሻሽሎ መልሶ ኢትዮጵያን የረጋና የሰከነ አመራር ይዞ ወደ ፊት ለመራመድ ምን መደረግ አለበት? ምን ማድረግ ይቻላል ይላሉ ደጀን። አመሰግናለሁ በካሳሁን ወደ የአሜሪካ መግለጫ ነው የምመለሰው። የአሜሪካ መንግስት ያስቀመጣቸው ነገሮች አሉ። የኤርትራ ሰራዊት በትግራይ ለቆ መውጣት አለበት ከዛም ተሻግረዋል አሁን እየወጡ ያሉ ዜናዎች በመላው ሀገሪቱ የተለያዩ ሰብአዊ መብቶችን ረገጣ ላይ እየተሳተፈ እንደሆነ እየተገለጸ ነው ስለዚህ የኤርትራ ሰራዊት ከትግራይ ለቆ መውጣት መቻል አለበት የሚለውን አንደኛ ወሳኝ ይሆናል ሁለተኛ ደግሞ ሰብአዊ ቀውሱን ማቆም መቻል አለበት ሰብአዊ ቀውስ ስንል ግን አሳንስን እንዳናየው ከአንድ ነጥብ ሰባት ሚሊዮን በላይ ሰባት መቶ ሀያ ህጻናትን ያጠቃለለ አይዲፒስ አለው ኢንተርናል ዲስፕለስድ ፒፕል ማለት ተፈናቃዮች በትግራይ ከዘጠና ፐርሰንት በላይ ወደ አምስት ነጥብ ሁለት ሚሊዮን የሚጠጋ የትግራይ ህዝብ ሰብአዊ እርዳታ የተጣበቀ ይገኛል። በጣም አስቸኳይ የሆነ ሰብአዊ እርዳታ። ሰማኒያ ፐርሰንት የሚሆኑ እንስሳቶችን አጥተዋል። ማረፍ አልቻለም። ዲስኦር ክራይሲስ ኖ ቆም መቻል አለበት። ወደ መቶ ሀምሳ ሺህ ንጹሀን ሰዎችን ተገድለዋል። በዚህ ወደ ሰባት ወራት ማለት ነው። ወደ ሀምሳ ሁለት ሺህ እናቶችን ተደፍረዋል በዩንስፒ ሪፖርት መሰረት ይህንን ቀውስ ነው ይቁም እያጋሉት። የኤሌክትሪክ፣ የባንክ፣ የስልክ የኢንተርኔት አገልግሎቶችን ወደ ነበሩበት መመለስ መቻል አለበት። የተፈፀሙ ሰብአዊ ማጥሰቶችን ገለልተኛ በሆነ ተቋማት መጣራት መቻል አለባቸው፣ እና ደግሞ ተጠያቂ መሆን አለባቸው። ተጠያቂነት መስፈን አለበት ነው እያሉን ያሉ። ደግሞ ችግራችን በድርድር ፍቱ ነው እያሉን ያሉ። እነዚህ ናቸው መሰረታዊ ነገሮች። እነዚህ መሰረታዊ ነገሮችን ተቀብሎ ደግሞ የኢትዮጵያ መንግስት በረሃብ እየጨረሰ ያለውን የትግራይ ህዝብ እንድንረዳው ኮሪደሮችን ክፈትልን። እነዚህን በማድረግ አገሪቱንም በትግራይ ያለውን ፖርስ መቀነስ ይቻላል። እንደገና ደግሞ የኢትዮጵያ መጪው ዕጣ ፋንታም በጠረጴዛ ዙሪያ ለመወያየት የሚያስችል እድል መፍጠር ይቻላል። ኢትዮጵያን በሌላው ዓለም ያላትን ገጽታ ማስተካከል ይቻላል ብዬ አስባለሁ። በዚህ ምትክ ግን በኢትዮጵያ ዘንድ እየተደረገ ያሉ ነገሮችን ማዕቀብ ለአገር አንድነት ያጠናክራል፣ ነቀዝ የበላው ስንዴ ነው የሚቀርብን፣ አሜሪካ በእድገታችን ስለቀናች ነው የሚሉ ቀልዶችን ነው የምንሰማው። እነዚህ ትናንሽ ነገሮችን እንደማድረግ ነገርየውን ወደ ፌዝ እየቀየሩት ነው የምናያቸው ሰራሽ አሜሪካ ጣልቃ ትግቢ እየተባለ ቻይናና ሩሲያን የሚጠሩበትን ሂደቶችን እያየን ያለ ነው እና ከነዚህ የማይረቡ የዲፕሎማሲ ኢንቨስትመንትያዎችን በመውጣት ተጨባጭ የሆኑ ኮሪደሮችን በመክፈት እርዳታ በማድረስ የተፈጸሙ ሰብአዊ መብት ጥሰቶችን ተጠያቂነት በሚያሰፍን መልኩ መሰፈት እና ደግሞ የኤርትራ ሰራዊት ማውጣት ካለው ከገጠመው የሀገሪቱ ችግር መውጫ መንገዶች ናቸው ብዬ ነው ማስበው። በእኔ በኩል ዶክተር ሸሪፍ እርስ በእርሶ በኩል ምን መደረግ አለበት እነ አሁን ተከስተው ያሉትን ቀውሶች፣ አለም አቀፍ ዲፕሎማሲያዊ ግንኙነቶችንም መልሶ ከመጠገን አኳያ በሀገር ውስጥም ሆነ በውጭ ሀገር በሚገኙ ዲፕሎማቶችም ሆነ ዲያስፖራ ማህበረሰብ አባላት እንዲሁም በሀገር ውስጥ በመንግስት በኩል በፊት ምን መደረግ አለበት ለሚለው እንግዲህ እኔ ማቀርበው አንደኛ የመጀመሪያው የኢትዮጵያ መረጋጋት አስፈላጊ ነው ወደፊት ለመሄድ ለራሱ ለሀገሪቱ ብቻ ሳይሆን ለሪጅኑም ኢምፖርታንት ስለሆነ ለአሜሪካኖችም ለራሳቸው ይጠቅማቸዋል። ይህን ከተረዱት ኢትዮጵያን ለመረጋጋት እንግዲህ የመጀመሪያው ነገር መሆን ያለበት ምርጫው መደረግ አለበት። አሁን ያለው መንግስት ዲፋክቶ ትራንዚሽናል ገቨርንመንት ነው ብዬ ነው በራሴ የምወስደው። የቲፒኤልፍ ወድቆ ከዛ በኋላ እና ብዬ መጡበት ሁለት ሶስት ዓመት ትራንዚሽናል አድርጌ ወስደዋለሁኝ እና ሌጅቲመት የሆነ ገቨርንመንት በህዝብ የተመረጠ ገቨርንመንት የበፊቱ ምርጫዎችም ይህን ያህል አስተማማኝ ስላልነበሩ በህዝብ የተመረጠ ጎቨርንመንት ስልጣን ላይ መምጣት አለበት። ምርጫው መካሄድ አለበት። አሜሪካኖች ምርጫ መካሄድ የለበትም የሚሉት ነገር አላቸው። ይሄ በጣም የሚገርም ነው። ቲፒኤልኤፍ እንደዛ አይነት ፌክ ምርጫ ሲያደርግ ይህም ብለው አቁም። አሁን ግን እንደዛ እያሉ ነው። ግን ምርጫው መደረግ አለበት የሚል እምነት አለኝ። የመጀመሪያው ይሄ ነው። ሁለተኛው ለኢትዮጵያ መረጋጋት ትልቁ ጠቃሚው ነገርና ወደፊት ለመሄድም የሚጠቅመው ነገር ትግራይ ውስጥ እየተካሄደ ያለው የሽብር ስራ በቲፒኤልኤፍ እና ደጋፊዎቹ የሚካሄደው የሽብር ስራ መቆም አለበት። ቲፒኤልኤፍ ሽብር ስራ ያቆመለት የኤርትራ ወታደሮችን የማይወጡበት ምክንያት የለም። ለነገሩ ከዛም በፊትም ይወጣሉ ተብሏል። ፈቅዶላቸው ነው ያሉት በኢትዮጵያ መንግስት ውጡ ሲላቸው ይወጣሉ። በአሜሪካ ትእዛዝ አይደለም፣ በኢትዮጵያ መንግስት ትእዛዝ ነው የሚወጡት። ህጉም የሚለው ኢንተርናሽናል ሎውም የሚለው ይህንን ነው። ስለዚህ ትግራይ ውስጥ ያለው የጸጥታ ሁኔታ መሻሻል ያለበት። ለዛ ደግሞ ቲፒኤልኤፍ ነው ዋናውን ተቀዳሚውን ስራ መስራት ያለበት። ሽፍትነት ስራውን ማቆም አለበት። ኢንፍራስትራክቸር ማፍረሱን፣ የቴሌፎን መስመር መበጣጠሱን የስልክ መስመር የኮረንቲ መስመር መበጣጠሱን ድልድይ ማፈራረሱን ማቆም አለበት። እና ይሄን እያደረገ እያለ እንዴትስ አድርጎ ሁኔታዎች ይረጋጋሉ? ዘን እነዚህ ሁለቱ በሚሆኑበት ጊዜ የኢትዮጵያ መረጋጋት አስተማማኝ ስለሚሆን ዘን ወደ ድርድር መካሄድ አለበት የሚል እምነት አለኝ። የኢትዮጵያ መንግስት ከቲፒኤልኤፍ ርዝራዥ ሀይል ጋር መደራደር የለበትም የሚሉትን አንዳንድ ሰዎች የሚሉትን አቋም እኔ አልስማማበትም። ድርድር በማናቸውም ወቅት መካሄድ አለበት። ያ ድርድር ለመካሄድ ግን የሚያበቁት ኮንዲሽንስ አሁን የሉም ባይል። አገሪቱ መረጋጋት አለበት። በሁለት እግሯ መቆር አለበት። ቴሪቶሪያል ኢንቴግሪቲ አስተማማኝ መሆን አለበት። የቲፒኤልፍ የሽብር ስራዎች መቆም አለባቸው። ከዛ በኋላ ቲፒኤልፍን መልሶ እንደገና ህጋዊ የማድረግ ጉዳይ ሊሆን ይችላል። ወይም ሌሎች ነገሮች ድርድር ላይ መቀመጥ ይቻላል የሚል እምነት አለኝ። ዶክተር ሸሪፍ ሰይድ በአውስትሬሊያ ፌዴራል መንግስት ክሊን ኢነርጂ ሬጉሌተር ደጀን የማነ በኒው ሳውዝ ዌልስ ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ሶስተኛ ዲግሪ ተማሪ ስለ ቃለ ምልልሱ እናመሰግናለን በጣም እናመሰግናለን ካሳሁን እኔም አመሰግናለሁ በጣም እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር